በአማራ ክልል ሰኔ 15 2011 ዓ.ም ከደረሰው ጥቃት ጋር በተያዘ ተጠርጥረው በእስር ላይ ከነበሩት ከፍተኛ የፀጥታ ዘርፍ መሪዎች መካከል ሶስቱ በ10 ሺህ ብር ዋስ ተለቀዋል። ዛሬ ማምሻውን የተለቀቁት የአማራ ክልል ልዩ ኃይል ኃላፊ የነበሩት ብርጋዴር ጄኔራል ተፈራ ማሞ፣ የክልሉ ህዝብ ደህንነትና የሰላም ግንባታ ቢሮ ምክትል ኃላፊ የነበሩት ኮሎኔል አለበል አማረና የሚሊሻ ጽሕፈት ቤት ኃላፊ የነበሩት ኮሎኔል በአምላኩ አባይ መሆናቸውን የክልሉ ጠቅላይ አቃቤ ሕግ አቶ ኢዮብ ጌታቸው ለአሜሪካ ድምፅ መግለጻቸውን አስቴር ምስጋናው ከባህር ዳር ዘግባለች። አቃቤ ሕግ አቶ ኢዮብ ዛሬ በፍርድ ቤት የነበረውን የዋስትና አሰጣጥ ሂደት ያብራራሉ። ብርጋዴር ጀነራል ተፈራ ማሞ፣ ኮረኔል አለበላ አማረ እና ኮረኔል በአምላኩ አባይ የሚባሉት ተጠርጣሪዎች የዋስትና ጥያቄ ለፍርድ ቤቱ ሐሙስ እለት በ29 አንድ፣ ሁለት ሺህ አስራ ሁለት ዓመተ ምህረት አቅርበው ነበር። መዝገቡን መርምሮ ከኃላፊነታቸው ደረጃ ዋስትና አስተያየት ለመስጠት ቀጠሮ እንዲሰጠን ጠይቀን ከመጀመሪያውም እንግዲህ የተጠረጠሩበት በሰኔ አስራ አምስቱ ጥቃት እጃቸው አሉበት ወይንም ደግሞ ያገኘ ነው የክልሉን ጸጥታ መሪዎች ከመሆናቸው እና በተለይም የተወሰኑት ልዩ ኃይሉንም በቀጥታ የሚያዙ ከመሆናቸው አንጻር ኃላፊነታቸውን ተወጥተዋል አልተወጡም በሚል ደረጃ በተለይ በሕገ መንግስት ስርዓት ላይ የሚፈጸሙ ወንጀሎች ላይ ኃላፊነት አለመወጣት ከሌላው ተራ ኃላፊነት አለመውጣት የተለየና ከበድ ያለ ነው። በዛ ደረጃ መወጣት አለመወጣታቸው በተጨማሪ ተጣርቶ ውሳኔ የሚያገኝ እና በዛ የሚያስከሰሳቸው ነገር ካለ የሚከሰሱበት ሁኔታ ሊኖር ይችላል። ነገር ግን ይሄ አንቀጹ ከአስር ዓመት በላይ የሚያስቀጣ ስላልሆነ ዋስትና ሊያስከለክላቸው የሚችል አይደለም ስለዚህ በዚህ ጉዳይ ዋስትናን ቢፈቀድላቸው እና በውጭ ሆነው ጉዳያቸውን ቢከታተሉ በእኛ በኩል ተቃውሞ እንደሌለን ለፍርድ ቤቱ ገልጸን ፍርድ ቤቱም ግራቀኙን ከሰማ በኋላ በአስር ሺህ ብር እያንዳንዳቸው አስር ሺህ ብር ዋስትና እንዲያመጡና እንዲለቀቁ ወስኗል። ምርመራው ጊዜ የወሰደው ትክክለኛ ውሳኔ ላይ ለመድረስ ማስረጃዎችን ማጣራት አስፈላጊ ስለነበር እንደሆነ ነው የክልሉ አቃቢ ሕግ የገለጹት ለምርመራ ጊዜ የወሰደው የክልሉ የምርመራ ቡድንም በፖሊስም ከተለያዩ ከጠቅላይ አቃቢ ከሌሎች የተውጣጣ ቡድን ጊዜ የወሰደው በምርመራውም ላይ ይግባኝ እየጠየቀ የሄደው መጨረሻው ትክክለኛ እውነት ላይ ለመድረስ ስለሚፈልግ ነው። ከዛ አንጻር ነው። ስለዚህ ከዛ አንጻር በደረስንበት ደረጃ እነሱን አሁን ባለው ደረጃ ዋስትና ሊስከለክላቸው ስለማይችል ዋስትናውን ባለመቃወማችን ፍርድ ቤቱም በዋስትና ሊለቃቸው ችሏል። ከዚህ በኋላስ የሚቀጥለው ምንድን ነው? እንግዲህ ከዚህ በኋላ ዋና ወንጀል አድራጊዎች ላይ የተጣራው ምርመራ መሰረት ክስ የሚቀርብ ይሆናል። ከዛ ውስጥ ደግሞ አሁንም ተጣርቶ ሊያስከስሳቸው የማይችሉ ሰዎች ካሉ ተጣርተው ክስ ቀርቦ ውሳኔም ይወሰን ሊኖር ይችላል። ከሰኔ 15 ጥቃት ጋር እጃቸው አለበት ተብለው ከተጠረጠሩት 207 ተጠርጣሪዎች መካከል አሁን ማረሚያ ቤት የሚገኙት ወደ 80 የሚጠጉ ተጠርጣሪዎች ብቻ ናቸው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር